ከኤስቤስ አማርኛ ጋር ነው። ተጨማሪ ታሪኮችን ከኤስቤስ ዶት ኮም ዶት ዩ አምሃሪክ ያገኙ። ከኤስቤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቤስ ዶት ኮም ዶት ዩ አምሃሪክ ሊጎብኙ ሽገረ መካሙ ይሄው ጌት You do got ወይዘሮ እቴቱ ትንሳኤ ከሲድኒ በቅድሚያ እንኳን ለመስቀል በዓል ለእርሶም ለቤተሰቦም በሰላም አደረሱ እንላለን። ከኤስቢኤስ ራዲዮ አማርኛ ቋንቋ ዝግጅት ክፍል እንኳን አብሮ አደረሰን እንላለን። የመስቀል በዓል ሃይማኖታዊ ዳራ አለው በ17 ማለት ነው። ነገር ግን በተለያዩ ብሔረሰቦች ዘንድ የተለያየ አከባበር አለው። ከዚህ ውስጥ እንግዲህ ሁሌም የሚጠቀሰው ከመስቀል በዓል ጋር ተያይዞ የጉራጌ ብሔረሰብ አባላት ናቸው። እርሶም የዛው አባል ስለሆኑ ነው እንግዳ ሆነው ለታዳሚዎቻችን ልምዶትን እንዲያካ የሚያካፍሉን የጋበዝ ነውና ለመሆኑ በጉራጌ ብሔረሰብ ውስጥ የመስቀል በዓል አከባበር መቼ ነው የሚጀምረው? በጉራጌ ብሔረሰብ የመስቀል በዓል የሚጀምረው በአስራ ሁለት ነው። አስራ ሁለት ሌማት ይወርዳል ይባላል። ቤት ይጸዳል፣ ሌማት ይታጠባል፣ ሁሉ ነገር ይስተካከላል። ያ ከተሰራ ከተስተካከለ በኋላ ሴቶች ቁጭ ብለው አይብ ተሰርቶ ይበላል። ከዛ በሚቀጥለው ቀን ደግሞ እንደገና በአስራ ሶስት ማለት ነው፣ ሌማት ደርቋል፣ አሁን ተስተካክሏል፣ ክትፎ ይበላል፣ የስጋ ክትፎ። ከዛ በመቀጠል በአስራ አራት ቤንጌሳት ይባላል። የዛለታ የጎመን ክትፎ አለ፣ አይብ አለ፣ እንደገና ክትፎ አለ። እና እያንዳንዱ ሰው ያን በሚደረግበት ሰዓት ልጆች የራሳቸውን የቻለ ጣባት አላቸው። በጣባት በጣባታቸው ይሰጣቸዋል። የፈለገ ጨርሶ ይበላል፣ ያልፈለገ አሰርፎም ያስቀምጣል። አስራ አራትን አልፈን በአስራ አምስትም ያው የተረፈ ይበላል ማለት ነው። ጾም ካልሆነ የተረፈ ይበላል። በአስራ ስድስት ይዋልና በአስራ ሰባት ቅርጫ ይገባል። ዋናው የመስቀል በዓለት ማለት ነው። መስቀል በዓል ማለት ነው። አሁን ቅርጫ ሲገባ አሁን ቅርጫ የሚደረገው እንግዲህ ያው ከከተማ የገባው የመስቀል በዓል በጣም ክብር ስለሆነ በሀይማኖትም ትሩፋትን ይዞ የመጣ ስለሆነ ያንን በተመለከተ በአስራ ሰባት በሚታረድበት ጊዜ ቅርጫ ሲደረግ በተለይ በጉራጌ ባህል ውስጥ ደስ ከሚለው ነገር ማንም ሰው ድሀ ነኝ፣ ሀብታም ነኝ፣ ልጃለኝ፣ ልጅ የለኝም ብሎ የሚጨነቅበት ምንም ምክንያት የለም። ምክንያቱም የመስቀል በዓል ትልቁ በዓሉ ስለሆነ ቅርጫ እንደ ማንኛውም ሰው ይገባለታል። ያው ያ ይደረጋል። ግን ያ በሚታረድበት ጊዜ ሻኛ ለብቻ ይቀመጣል። ለምንድን ነው ለብቻ የሚቀመጠው? ለብቻ የሚቀመጠው አሁን ያን ሻኛ የሀገር ሽማግሌዎች አሉ ማለት ነው። ለብቻ ይደረግና ከተቀመጠ በኋላ በሚቀጥለው ቀን ያ ይቀቀላል። ከተቀቀለ በኋላ በቃ ሽማግሌዎች ይሰበሰባሉ፣ ይመራረቃሉ ከተበላረቁ በኋላ ያ ይበላል። መስከረም አስራ ሁለት የሴት በዓል ነው የሚባለው አይደለ? የሴቶች በዓል ነው የሚባለው ና የሴቶች ድርሻ ምን ይመስላል? መቼም በዓል ሲባል ሴቶች በዓልን በዓል በማስመሰል የሚያበረክቱት አስተዋጽኦ ቀላል አይደለም። ና ቤቱን በማሳመር ምግቦችን በመስራት የተለያዩ ባህላዊ ሙዚቃዎችን በመጫወት ምንድን ነው ድርሻቸው? የሴቶች ድርሻ ምን ይመስላል? ድባቦ ምን ይመስላል? የዛ ሰሞን የመስቀል ሰሞን አሁን በዛ ይሄን ሲባል በቤት ውስጥ ያለ ነገር በሙሉ የሴት ነው። የወንድ ድርሻው በሬ ማዘጋጀት እና እንጨት ማዘጋጀት ነው። የሴቶቹ አሁን ቆጮን በተመለከተ አይብም ይሁን ቂቤም ይሁን አሁን አንድ ሴት ቂቤ በእለቱ ራሷን ችላ መግዛት ማትችል ከሆነ ከአመት እስከ አመት ድረስ እቁብ የሚጥሉት አለ፣ የቂቤ እቁብ እና ያን ይጥላሉ። ያንዳንዱ የሚደርሰው ገንዘቡ ይቀመጣል። ገንዘቡ ነው የሚቀመጠው ግን ሰዓቱ ሲደርስ እያንዳንዱ የሚደርሰውን የሚደርሰውን ይገዛል ማለት ነው። የሴቶቹስ፣ ለምሳሌ ጨዋታው ምን ይመስላል? ለሴቶች የተለየ ጭፈራው አለ ወይ? ባህላዊ ክዋኔዎቹ ምን ይመስላሉ? የገጠሩ ልንገርሽ። በገጠሩ ጭፈራ አሁን አዳምና የሚባል ነገር አለው። አዳምና ማለት ሜዳ ላይ ወጥተው መጨፈር ማለት ነው። በይበልጥ ልጃገረዶች ናቸው፣ ልጃገረዶች እና ጎረምሶች ናቸው። ጎረምሶች ዳር ዳር ይዘው ይቆማሉ፣ ልጃገረዶች መሀል ይጨፍራሉ። አሁን በዛ በጭፈራ ላይ አንዷን የሚወዳትን እንግዲህ ታገባለህ ተብሎ ከተነገረው አንድ ወንድ ልጅ ጭፈራ ቦታ ሂዶ ይመርጣል። ከመረጠ በኋላ እቤት ይገባና በምንም አይነት በቃ ታንቄ እሞታለሁ የክል የምትባለ ልጅ ካላገባሁ ይላል። አሁን ከዛ ያ ሲሆን እሺ ቶሎ አይባልም፣ ምክንያቱም ዘር እስከ ሰባት ቤት ድረስ ይቆጠራል። ያ ተቆጥሮ አይ በስጋ ዝምድና አንገናኝም በጎሳም በመሬትም አንከፋፈልም። ስለዚህ በክርስትናው ደግሞ ስትሄጂ አበልጅም አይደለንም እና ስለዚህ ማግባት ይችላል ማለት ነው። ልጃችን ብለው ሽማግሌ ይልካሉ። አንዳንድ ጊዜ ቆንጆ ልጅ ከሆነ ይወስዱብኛል፣ ሌላ ሰው ይወስድብኛል እና በቃ ቀጠሮ አሁን ለአመት ይባላል ወይ የዛሬ ስድስት ወር ኑ ይባላል። በአንድ ጊዜ እሺ አይባልም፣ ያመላልሷቸዋል። ያ እንዳይሆንባቸው ልጁ ካስቸገራቸው በአጭር እንዲያደርጉላቸው ይደረጋል። ያም ደግሞ ካልሆነ ይጠልፋል። ጠለፋ፣ ማለት አዎ፣ ሽማግሌ ልካል ማለት ነው። እንግዲህ የመስቀል በዓል ከባህላዊ ክዋኔው ባስሻገር ወጣቶች የሚተጫጩበት ጊዜም ነው ማለት ነው። ትክክል። እርስዎ እዚህ አውስትራሊያ ረጅም ዓመት ኖረዋል። እንግዲህ ከአስራ ሰባት ዓመት በላይ እንደኖሩ ነው የነገሩኝ። ከዛም በፊት በሌላ ሀገር ከሀገር ወጥተው ብዙ ኖረዋል። ና እንደው የመስቀል በዓል ሲመጣ ቅር የሚሎት ነገር ምን አለ? አገሬ በሆንኩኝ ብለው ይላሉ ወይስ ባሉበት ቦታ መስቀልን ለማስመሰል የሚጥሩት ነገር አለወይ። አዎ፣ በእርግጥ አገር የመሰለ ነገር ምንም ነገር የለም። አገሬ ብሆን ኖሮ የሚለውን ነገር ለልጆቼ ማሳየት አልፈልግም። ነገር ግን እናቴ ስታደርግ የነበረውን ነገር አደርጋለሁ ለልጆቼ እና ልጆችም ደግሞ በጉጉት ይጠብቁታል። ልብሱን፣ አለባበሱን ለብሰው ምግቡን ሰርተው የሚያደርጉት ነገር አለ። ከዘመድ ጋር ጓደኞችን ጋብዘው የሚያደርጉት ነገሮች አሉ። እዚህ በውጭ ሀገር አሁን ሲኒ ከመጣ በኋላ አሁን በቤተ ክርስቲያን የምንገናኝ ያው፣ ብትገናኙ ሁሉም ሰው እኩል ሳይሆን የልብ የምታቀርብ ሰው ሊኖርሽ ይችላል። እነዛን ጓደኞቻችንን ግን ጠርተን አሁን ትላንትና ቤታችን ትልቅ ድግስ ነበር የጎመን ክትፎ የጎመን ክትፎ ማለት ነው። ጓደኞቻችንን ጠርተን አብረን ተጫውተን ስንፈልግ ጨፍረን ጉለጎረቤቶቻችን እነግራቸዋለን። ከበሮ ከመታን እንትን እንዳትሉ ብለን ያው ቤት ዙሪያችንን ዘጋግተን ቤታችንን እንጨፍራለን። እና ልጆቼ በጣም ጎበዞች ናቸው። በዚህ ባህሉን በማወቅ ደረጃ ማለት ነው። አዎ ምክንያቱም አሁን ለምሳሌ ሁሉም አግብተዋል ትላንትና አሁን ከመጨረሻው ልጅ ጋር ከጠዋት ጀምረ ስንጨቃጨቅ ነበር። ምክንያቱም ድሮ የሚያውቀው ለብቻው ነው የሚሰጠው፣ ለብቻው ይሰጠዋል። ትልቅ እንትን አለው። በቃ ያንን የእኛን ያጫርስና የራሱን ነው ይዞ የሚቀመጠው እና አሁን ለእኔ ለብቻ ነው የሚሰጠኝ ይላል። አሁንማ ሚስትህ አለች፣ ልጅ አለህ፣ ከሚስትህና ከልጅህ ጋር የምትበላ ብለዋለሁኝ ነው እንደሚሰጠኝ መሰጠት አለበት አለ። ከዛ ምስክር አቆምኩና ያው እንዴት ነው የሚሰጠው? አሁን ዳዊት አሁን ሚስት አግብቷል፣ ልጅ አለው፣ ለብቻው ይሰጠዋለሁ። ስልክ ደውዬ ነው አይሰጥም በቃ አይሰጥም፣ ተብለሃል እና እስከ ማታ ድረስ የነበረውን ጭቅጭቅ መለቅሽ አንችልም። እርስ በቀጥታ እያደረጉ ያሉት ባህሉንም ነው እያወረሱ ያሉት ሥርዓቱን የባህሉንም ሥርዓቱንም ነው መብላቱን ብቻም ሳይሆን ሰው ሲያገባ ከባለቤቱ ጋር ነው የሚበላው። ከዛ በፊት ግን ብቻውን ነው የሚበላው። ትክክል። ሌላው አመጋገቡን በተመለከተ አሁን ኢትዮጵያ ውስጥ ያለው ነገር አለ፣ ቆጮዋ አለ፣ ቅቤዋ አለ፣ ቅመማቀመሙ ሁሉ ነገር አለ እና እዚህ በምትሰሩ ሰዓት ክትፎን ስትሰሩ ቆጮውን ስትሰሩ ጎመኑን ስትሰሩ፣ እንዴት ነው ጣዕሙ ይመጣል? እንደ ኢትዮጵያ እንደ ኢትዮጵያ ይላል ወይስ ለማምጣት የምትሞክሩት ነገር አለ ወይ? በትክክል አሁን እዚህ ቅመሙ፣ ሌላው ቅመም አለ። በተለይ ኮረሪማ ነው እኛ ከኢትዮጵያ የምናስመጣው ኮረሪማ ነው እንጂ ኮሰረትና ኮረሪማ ካልሆነ በስተቀር ሌላው ቅመም ሁሉ ነገር አለ። ቅቤውንም ቢሆን አሁን እኔ ለምሳሌ ቅቤውን ከገጠር ነው የማስመጣው በሀያ አምስቱን ኪሎ ማለት ነው። ጨው የሌለው ያዘጋጃሉ። ከፋርመር እገዛለሁኝ እና እሱን አምጥቻ እነጥራለሁኝ። አንጥሬ ለልጆች ለሁላቸውም በቃ በቃ በቃ ሶስቱ አንዷ ካናዳ ሄዳለች። ለሶስቱም በቃ በቃ ብቻው አከፋፍላለሁ እና እህቴ ያለች እና ለሁሉም የማነጥረው እኔ ነኝ። ልጆቹስ ይሄንን የማድረግ ብቃቱን ክርሶ ወስደዋል አዎ አሁን ለምሳሌ አንደኛዋ ልጄ በጣም ጎበዝ ናት፣ ትሰራለች። በማንኛውም ሰዓት ትሰራዋለች። ቤት ግን እኔ አሁን እስካለው ጊዜ ድረስ ቤታቸው ልዩ። አሁን ትናንትና እኛ ቤት ነበረ፣ ነገ ደግሞ ቅዳሜ እህቴ ቤት ነው። ከዛ የሚቀጥለው እሁድ ነው። እሁድ ደግሞ ይሄ አሁን የመጨረሻ ልጅ ያልኩሽ በጣም አክራሪ ነው። ትንሽ አያቱ ጓን ያደገው እና እሱ ደግሞ እኔ የራሴ ማድረግ አለብኝ ብሎ አሁን እሱ ደግሞ እሁድ ያደርጋል። መታደል ነው በነገራችን ላይ በውጭ ሀገር ሆኖ ልጆችንም ባህልን አስተምሮ ቤተሰብ ተሰባስቦ አንድ ላይ ማክበር መቻል ደስ የሚል ነገር ነው እና በዚህ ደስ ሌሎት ይገባል በጣም እኔ ስለ እውነት ነው የምነግርሽ አሁን የልጅ ልጄ ጫዋታ እንዲህ ስትይዝ እሷ መቶ ማሚ ማሚ እያለ በቃ ድርቅ ያደርጋታል እንደ እኔ ከሰው ጋር ጫዋታ ስጀምር እኔን ምንም አይነት ነገር መጠየቅ የለብህም ብዬ አልነገርኩህም ትለዋለች ከዛ አሁን ምን አልኳት? እኔ ትብለጥ አልኳት። ለምንድን ነው ልጅሽን? እኮ ባይንሽ ነው መንገር ያለብሽ። እኔ አሁን ለምሳሌ ልጆቼ ተሰብስበን አንድ ላይ ስንቀመጥ ልጅ በነበሩ ሰዓት በመሀል ሰው ከመጣና ወሬ ከጀመርኩኝ ቀና ብዬ ነው ማያቸው። ቀና ብዬ ካየኋቸው ተክተልትለው ወደ ውጭ ነው የሚወጡት። ስደት እያለሁኝ ማለት ነው እንዴ። ምን አልሻቸው? ኧረ እኔ ምንም አልተናገርኩም። እናገር ሰማችሁኝ ነው የምለው እና ምክንያቱም አንቺ በልጅ ፊት የሚያመልጥሽን ነገር ጨዋታ ስትጫወቺ የሚያመልጥሽን ነገር አታውቂውም። ልጆችሽ ደግሞ ያን ወሬ ይዘው ውጭ ወጥተው ደግሞ ደህና ነገር መስሏቸው ሊያወሩ ይችላሉ። ያ ከመሆኑ በፊት ልጆቹን ወደ ውጭ ማስወጣት እንደዛ እየተባልን ነው ብዙዎቻችን ያደግነው ልጆች ወደ ውጪ በተለይ ምንም እንኳን በምዕራቡ ዓለም ደግሞ እንደዛ አይነት ነገር የተለመደ ባይሆንም ልጆችን አብሮ ማሳተፍ የሚለው ነገር ስላለ፣ ለማንኛውም ግን እርስዎ የሚያሉት መንገድ ልክ ነው። ያልሆነ ነገር ልጆች እየሰሙ ከሚቀመጡ የኛውንም አማራጭ መውሰዱ የተሻለ ነው። ናችን እኮ ችግር የፈጠረው ይሄ ነው። ምክንያቱም ልጅ ፊት የምትጫወቹ ጫዋታ ና ከልጅ ኋላ የምትጫወቹ ጨዋታ አንድ አይደለም። እና ደግሞ ጨዋታ በደራ ቁጥር የሚያመልጥሽን ነገር አታቂው። ቅደም ሲል የነገሩኝ ነገር አለ። በተለይ ደግሞ በሬ ከታረደ በኋላ ሻኛውን አድሮ ተቀቅሎ ተበልቶ ከዛ በኋላ ሽማግሌዎች ይመርቁበታል ብለዋል። እና እሱስ እንዴት ነው ምርቃቱ? ምን ይመስላል? መቼም ሽማግሌ ባይሆን ለጊዜው ባይኖረንም እርስዎ መቼም ይሄን እየሰሙን ያደጉት በደግሞ በእኛ ማህበረሰብ ውስጥ ምርቃት ትልቅ ቦታ አለው እና ምርቃቱ ምን ይመስላል? እናንተስ እዚህ ተሰብስባችሁ ከበላችሁ በኋላ ምርቃት ታደርጋላችሁ ወይ? አዎ፣ ምክንያቱም አገር ከሌለ ሰው የለም። የመጀመሪያው ምርቃታችን ለሀገራችን ሰላም ይስጥልን፣ መንግስታችንን ያኑርልን፣ ያጽናልን፣ የታመመም ካለ ይማርልን፣ ያጣም ካለ ያግኝ፣ ለሌለው ደግሞ እንስ እያለ እንመርቃለን። አሁን ይሄን መርቀን እኔ ለምሳሌ አሁን ይሄን መርቃት ታበቃ ኬሬ ሁን ይላሉ ሶስት ጊዜ፣ እነሱም ኬሬ ሁን ይላሉ። እና ያን ሶስት ጊዜ ካሉ በኋላ ደግሞ የሚቀጥለው ደግሞ ይመርቃል። ማለትም ሶስት ሰው ቤት ውስጥ ተለቅ ተለቅ ያለ ሰው ሶስት ሰው መመረቅ አለበት፣ ሽማግሌዎች ማለት ነው። በእኛ ደግሞ አሁን በቤት ኔ ትልቅ እኔ ልኝ የምጀምረው ልጆቹ ኬር እያሉ ይቀበላሉ ማለት ነው፣ መረቃቱን። አዎ፣ ይሁን ይሁን፣ ኬር ይሁን ስላቸው፣ እነሱም ኬር ይሁን ይላሉ። ኬር ያርግልን፣ ኬር ይሁንልን፣ አሜን፣ አሜን፣ አሜን። በዚህ አጋጣሚ የመስቀል በዓልን ምክንያት በማድረግ እንኳን አደረሳችሁ የሚሏቸው ወዳጅ ዘመዶች ካሉ እድሉን እንሰጣለን። እሺ፣ በስደትም ላይ ሆነ አብሮን በመኖር ያለንም ቢሆን ዋደ መስቀለ ብርሃኑ በሰላም አደረሳችሁ ላለሁኝ። እናንተም ደግሞ ይሄንን አስባችሁ ይህን የባህላችሁን አካፍሉ ስላላችሁ ደግሞ እናንተንም በጣም አመሰግናለሁ። መልካም መስቀል ለሁላችንም። ወይዘሮ እቴቱ ትንሣኤ፣ የመስቀልን በዓል ምክንያት በማድረግ ያሉትን የባህሎትን ስላካፈሉን እጅግ በጣም እናመሰግናለን። እኔም አመሰግናል ኔኔ

i had some bit of a ያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና ዓርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ላይክ ያድርጉ፣ ያጋሩ፣ አስተያየትዎን ይስጡ። ኤስቤስ አማርኛ በፌስቡክ